ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ታህሳስ 17 2016 ዓ ም ዝግጅታችን ጀምረ ኢትዮጵያ ውስጥ የሚኖሩ ኤርትራውያን ስደተኞችና ክልላት ጠያቂዎች በዘፈቀደ ለእስር እየተዳረጉ መሆናቸው ተነገረ። ወደ ስልሳ የምንሆን እስረኞች ነበርን። አብዛኞቻችን ኤርትራውያን ነን። ምንም ዓይነት ወንጀል አልሰራንም። ስለዚህ ጉዳይም አልጠየቁንም የመጀመሪያው መረጃ ሲደርሰን ታህሳስ አስራ ሰባት ቀን ሁለት ሺ ሀያ ሶስት አመተ ምህረት አርባ ገደማ የሚሆኑ ታስረው እንደሚገኙ ከዛ በኋላ ታህሳስ ሀያ አንድ ሁለት ሺ ሀያ ሶስት አመተ ምህረት ቁጥሩ አሁንም ከፍ ብሎ ወደ ስልሳ ገደማ የሚሆኑ ታስረው እንደሚገኙ ማረጋገጥ ይችለናል ማለት ነው። ስሙ እንዳይጠቀስ የጠቅየቀ አንድ ኤርትራዊ ስደተኛንና የኢትዮጵያ ሰብዓዊ መብቶች ኮሚሽን የስደተኞች ፍልሰተኞችና የሀገር ውስጥ ተፈናቃዮች መብቶች የስራ ክፍል ዳይሬክተር የሆኑትን እንጉዳይ መስቀሌን ነው። በተከታታይ እየሰማናቸው ዝርዝሩ በምሽቱ ይቀርባል። ሌሎች ዘገባዎችም ተካተዋል። እንደምንውላችኋል እንደምናምሽታችኋል፣ አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታም ስዩም ነኝ። ኤልያስ አስማሪ ደግሞ በቅንብሩ አብሮን ያመሻል እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። የዛሬ ዋና አዘጋጃችን ደግሞ ቆንጅት ታየናት። አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። ደረጀ ደስታ ይጠብቃችኋል። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሱዳን የኮሌራ ወረርሽኝ መድረሱ፣ እስራኤል በተባበሩት መንግስታት ድርጅት ሰራተኞች ቪዛ አሰጣጥ ለውጥ ማድረጓ፣ የሚችጋን ጠቅላይ ፍርድ ቤት በትራምፕ ቅድመ ምርጫ ላይ የሰጠው ውሳኔና የሌሎችም ይገኙበታል። አሁን ወደ ዝርዝሩ እናልፋለን። በሱዳን ቀይ ባህር ጠረፍ ላይ የምትገኘው ፖርቱ ሱዳን ለኮሌራ ወረርሽኝ ተጋልጣለች። ወረርሽኙ የተባባሰው በርስ በርስ ጦርነት ውስጥ በምትገኘው የሰሜን ምስራቅ አፍሪካዊቷ አገር ሱዳን የሕክምና እጥረት እየተባባሰ በመምጣቱ እንደሆነ ተመልክተዋል። በግጭቱ ለተፈናቀሉ ሰዎች ወደ መጠለያነት በተቀየረው የአካባቢው ዩኒቨርሲቲ መኝታ ቤቶች ውስጥ ቢያንስ አንድ ሺህ ሰዎች እንደሚገኙ የተገለጸ ሲሆን ከሁለት ሴት ልጆቿ መካከል አንዱን በኮሌራ ወረርሽኛ ያጣችው ተፈናቃይዋ ጁሊያ አደም ትልቅ ፍርሃት ውስጥ መሆኗን ተናግራለች። ተፈናቃዮቹ ባሉበት ስፍራ ባሉ የንጽህና ጉድለቶች የተነሳ ወረርሽኙ ከፍተኛ ስጋት የፈጠረ መሆኑን ጁሊያ ገልጻለች። ጁሊያና ልጆቿ በሱዳን ለስምንት ወራት በዘለቀው የእርስ በርስ ጦርነት ከመኖሪያ ቤታቸው ከተፈናቀሉ ከሰባት ሚሊየን በላይ ሰዎች መካከል እንደሚገኙ ተገልጿል። በሱዳን በሁለቱ ወታደራዊ አዛዦች በጀኔራል አብደልፋታ ቡርሃንና የፈጥኖ ደራሹ መሪ ጀኔራል መሐመድ ሀምዳን ደጋሎ መካከል በተፈጠረ አለመግባባት በአገሪቱ ለውራት የዘለቀ የእርስ በርስ ጦርነት እየተካሄደ መሆኑ ይታወቃል። እስራኤል የተባበሩት መንግስታት ድርጅት ሐማስ ለሚጠቀምባቸው ስልቶች ተባባሪ አጋር ነው ስትል በመክሰስ ከአሁን በኋላ ለድርጅቱ ሰራተኞች እንደተጠየቀ ወዲያውኑ ቪዛ መስጠት ማቆሟን ትናንት ማክሰኞ አስታውቃለች። እርምጃው የእስራኤል ከረጅም ጊዜ ጀምሮ በቀጥታ ፍትሐዊና ተመጣጣኝ ያልሆነ ትችት ይሰነዝርብኛል ስትል በምትከሰው አለም አቀፉ የተባበሩት መንግስታት ድርጅትና በእስራኤል መካከል ያለውን አለመግባባት እንደሚያባብስ ተመልክተዋል። የመንግስት ቃል አቀባይ ኤሎን ሌቪ እንደተናገሩት እስራኤል ከተባበሩት መንግስታት ድርጅት ሰራተኞች የሚቀርቡትን የቪዛ ጥያቄዎች እንደመጣ በጥቅሉ ወዲያውኑ ከማየት ይልቅ እንደየጉዳዩ የምታስተናግድ ይሆናል። ቃል አቀባዩ ከሆስፒታሎች እየተንቀሳቀሱ ይዋጋሉ፣ በጋዛ ውስጥ ለሲቪሎች የታሰበውን እርዳታ ይዘርፋሉ ያሏቸውን ታጣቂዎች ማውገዝ አልቻሉም ያሉትን የተባበሩት መንግስታት ድርጅት ለሀማስ ሽፋን እየሰጠ ነው ሲሉ ከሰዋል። ሐማስ ሁለቱንም ክሶች ውድቅ አድርጓል። እስራኤላውያንና ፍልስጤማውያን ጦርነቱ ካበቃ በኋላ የፍልስጤም ባለስልጣን ጋዛን ለመቆጣጠር መዘጋጀቱን ሲገልጽ፣ እስራኤል ደግሞ የፍልስጤም ባለስልጣን ምንም አይነት ሚና ሊኖረው አይችልም ስትል መናገሯ ተገለጸ። ይህ የተገለጸው በጋዛ የሚካሄደው ከባድ ውጊያ በቀጠለበት በአሁኑ ወቅት ሲሆን በጋዛ ስለሚኖረው የወደፊቱ ሁኔታ እስራኤልና ፍልስጤማውያን ከወዲሁ እያሰቡበት በመሆኑ ነው ተብሏል። እስራኤልና ሐማስ በጋዛ የሚያካሄዱት ውጊያ የቀጠለ ሲሆን የሟቾች ቁጥር እየጨመረ ነው። ዓለም አቀፉ ማህበረሰብ ተኩስ ማቆም እንዲደረግ ግፊት እያሳደረ ቢሆንም ጦርነቱ ሲቆም ጋዛንና ከጦርነቱን በፊት በድህነት ውስጥ ይኖሩ የነበሩ 2 ነጥብ 2 ሚሊየን የሚጠጉ ህዝቦችን ማን እንደሚያስተዳድር እስካሁን ግልጽ አይደለም። በዚህ ዙሪያ የተጠናከረው ዘገባ በዜና ክፍለ ጊዜ ይቀርባል። አድማጭ ተመልካቾቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ እና የሜክሲኮ ባለስልጣናት ዋይት ሀውስ ከቅርብ ወራት ወዲህ በአካባቢው ከፍተኛ ደረጃ ጨምሯል ሲል በገለጸው የፍልሰተኞች ጉዳይ ላይ ለመነጋገር ዛሬ ረቡ ሜክሲኮ ሲቲ ውስጥ ይገናኛሉ። ስብሰባው ላይ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን፣ የአገር ውስጥ ደህንነት ሚኒስትር አሌሃንድሮ ማዮርካስ እና የዋይት ሀውስ የአገር ውስጥ ደህንነት አማካሪ ሊዝ ሽሩድ ራንዳል የዩናይትድ ስቴትስን በመወከል ይገኛሉ። ውይይቱ ከሜክሲኮ በኩል የሜክሲኮን የጸጥታ ካቢኔ ጨምሮ ስብሰባውን ከሚያስተናግዱት ከሜክሲኮ ፕሬዚደንት አንድሬስ ማኑኤል ሎፔዝ አብራዶርን ጋር እንደሚካሄድ ተመልክተዋል። ከጥቂት ቀናት ቀደም ብሎ ከአንድ ዓመት ወዲህ ከታዩት ትልቁ ነው የተባለው ወደ ስድስት ሺህ የሚጠጉ የስደተኞች ቡድን በሜክሲኮ ደቡብ ጓቴማላ ድንበር አቅራቢያ ከምትገኘው ታፓቹላ ተነስተው የአሜሪካን ድንበር አቋርጠው ለመግባት መሞከራቸው ተመልክተዋል። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃ በህዳር ወር 242 418 ፍልሰተኞችን መዝግበዋል። እንደ ኤሮፓ አቆጣጠር በህዳር 2022 ግን የ70 ሺ ብልጫ ማሳየቱም ተጠቅሷል። በዩናይትድ ስቴትስ የሚችጋን ክፍለ ግዛት ጠቅላይ ፍርድ ቤት የቀድሞውን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕን በግዛቱ ቅድመ ምርጫ እንዲቆዩ አደረገ። ፍርድ ቤቱ ትራምፕ በቅድመ ምርጫው እንዳይቀርቡ ለሚፈልጉ ቡድኖች በስር ፍርድ ቤት የተሰጠውን ውሳኔ ይግባኝ እንደማይሰማ ዛሬ ረቡዕ አስታውቀዋል። ዛሬ የተሰጠው ውሳኔ እንደ አውሮፓ አቆጣጠር ታህሳስ 19 የኮሎራዶ ክፍለ ግዛት ጠቅላይ ፍርድ ቤት ትራምፕ እንደ አውሮፓ አቆጣጠር ጥር 6 ቀን 2021 በዩናይትድ ስቴትስ ምክር ቤት ህንፃ ላይ በተፈጸመው የአመጽ ጥቃት የነበራቸውን ድርሻ መሰረት በማድረግ ለማድረግ በግዛቲቱ የቅድመ ምርጫ እንዳይሳተፉ ከሰጠው ውሳኔ በኋላ የተላለፈ ነው። የኮሎራዶው ጠቅላይ ፍርድ ቤት ውሳኔውን የሰጠው በዩናይትድ ስቴትስ ህገ መንግስት አስራ አራተኛው የማሻሻያ አንቀጽ በአመጽ ወይም በነውጥ የተሳተፉ ግለሰቦች የመንግስት ስልጣን እንዳይዙ የሚደነግገውን አንቀጽ በመጥቀስ ነው። የሚችጋኑ ጠቅላይ ፍርድ ቤት ጥያቄው በዚህ ፍርድ ቤት መታየት የሚገባው ስለመሆኑ አሳማኝ ሆኖ ያላገኘው መሆኑን አመልክተዋል። በመጨረሻም በፈረንሳይ ዋና ከተማ ፓሪስ የሚገኘው ትልቁ የኢፌል ታወር ወይም ቱር ኢፌል ሐውልት በስራ ኮንትራት ውዝግብ ምክንያት አድማ በመቱ ሰራተኞች ዛሬ ረቡዕ ለጉብኝት ዝግ መሆኑ ተነግረዋል። ሐውልቱ የተዘጋበት ወቅት የፓሪስ ሐውልቱ ፈጣሪው ጉስታቭ ኢፌል ከሞተ 100 ዓመት ያስቆጠረበት ቀን በመሆኑ ዕለቱን የተለየ ያደርገዋል ተብሏል። የኢፌል ታወር ቃል አቀባይ ቱሪስቶች አሁንም የሀውልቱን ታችኛውን ክፍል ብቻ መመልከት የሚችሉ መሆኑን ጠቅሰው ላልተወሰነ ጊዜ ግን 324 ሜትር ወይም 1063 ጫማ ከፍታ ወዳለው ሀውልት ጫፍ መውጣት እንደማይችሉ አስታውቀዋል። 134 ዓመታትን ያስቆጠረውና በዓለም ላይ በብዛት ከሚጎበኙ ስፍራዎች አንዱ የሆነው የኢፌል ታወር በአመት 365 ቀናት ክፍት ሲሆን እንደ ኤሮፓ አቆጣጠር በ2024 በሚካሄደው የፓሪስ ኦሎምፒክ ማዕከላዊ ሚና ይጫወታል ተብሎ ይጠበቃል። በዚህ የአመቱ ክፍለ ጊዜ በየቀኑ ወደ 20 ሺህ ጎብኚዎች እንደሚመለከቱት ቃል አቀባዩ ተናግረዋል። አስቀድሞ በተያያዘው ቅድመ ሰረት ዛሬ ረቡዕ ምሽቱን እንደ ኤሮፓ አቆጣጠር ታህሳስ 27 1923 ጉስታፍ ኢፌል የሞተበትን ዕለት የሚዘክር ልዩ የሙዚቃ ትርኢት በማህበራዊ አውታረ መረቦችና በፈረንሳይ ቴሌቪዥን ሊለቀቅ ታስቦ እንደነበር ቃል አቀባዩ ገልጸዋል። አድማጭ ተመልካቾቻችን፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ወደ ሀብታሙ ስዩም መልሳችኋለሁ። ደረጀ ደስታን ለዓለም ዜናዎቹ በእጅጉ አመሰግናለሁ። በ19 በ51 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ እየተመለከታችሁ የምትገኙት። የዕዳ ሽግሽጉ በተጠናቀቀ ጊዜ የኢትዮጵያ የዕዳ ጫና ከከፍተኛ ወደ መካከለኛ ከዛ ወደ አነስተኛ ያወርድና ኢትዮጵያ የተሻለ ነገር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል ለሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው። አንተ ሕጋዊ ሆነህ ነው ድርድር የምታደርገው። ስምምነት አለ በአበዳሪ እና በተበዳሪ መካከል። በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታደርገው እንጂ ግዴታን ሳትወጣ እሱን እንደመያዣ አድርገህ የምታደርገው ነገር አገሪቱን ነው የሚጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ መንግስት ይሄን ሰላሳ ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው። የኢትዮጵያ የገንዘብ ሚኒስቴር ደኤታ ኢዮብ ተካልኝንና በአዲስ አበባ ዩኒቨርሲቲ የፋይናንስ ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባትን ነው ቀደም ብለን የሰማናቸው። ኢትዮጵያ ዘንድሮ እደዋን ሰዓት ከፍል መቅረቷን ተከትሎ ከሰጡን ሀሳብ ተቀንጭቦ የተወሰደ ነው። ዝርዝሩ ቆየት ብሎ ይደመጣል። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ ያለን ዋትሳፕ ላይ 2022059942 2059 ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ኢትዮጵያ ውስጥ ኤርትራውያን ስደተኞችና ከለላ ጥያቄዎች በዘፈቀደ እየታሰሩ ነው ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታውቋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ስደተኞችም ፖሊስ ያለ ምክንያት እየያዘ እንደሚያስራቸውና መብቶቻቸውን እየጣሰም መሆኑን ተናግረዋል። ኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በጉዳዩ ላይ በቅርቡ ምላሽ እንደሚሰጥ ገልጾልናል። ከፌዴራል ፖሊስና ከአዲስ አበባ ፖሊስ ምላሽ ማግኘት አልቻለን። የዚህን ጉዳይ ዝርዝር ቆየት ብለን እናስደምጣችኋለን። ወደ አማራ ክልል እንሻገራለን። በአማራ ክልል ሰሜን ሸዋ ዞን ሸዋሮቤት ከተማ አካባቢ ባለፈው ሳምንት መጨረሻ በተካሄደ የተኩስ ልውጥ ሲቪሎች መገደላቸውን የዓይን እማኝ ነን ያሉት ተናግረዋል። በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል ዓርብና ቅዳሜ የተካሄደ ያሉት የተኩስ ልውጥ ከባድ መሳሪያም የተቀላቀለበት እንደነበረ ተናግረዋል። ማኞቹ ከተማይቱ የተረጋጋሽ ቢሆንም ስለ ግጭቱና ተጎድተዋል ስለተባሉ ሰዎች ከባለስልጣናቱ ለማረጋገጥ ያደረግነው ጥረት አልተሳካም። መስፍን አራጌ ዝርዝሩን ይነግረናል። በተኩሱ ውስጥ የተገደሉና የቆሰሉ ሰዎችን ማየታቸውን ቅዳሜ በስልክ ያገኘኋቸው ሸዋሮቢት ውስጥ እንደሚኖሩ የገለጹ አንድ የአፋር ተወላጅ ነገረውኛል። ው ወላ ከትናንትና ሰባት ሰዓት ተኩል ጀምሮ እስካሁን ው ስጊል ላይ ነው ያለው ከቤቱ ወጥቶ ሜዳ ላይ ሰው ማየት አንስሉም። እስካሁን ብዙሀን ምንም ማያውቁበታ በራሱ ቤት በሩ ላይ የሚቀመጡበት ሰዎቹ ው ሁለት ይሞተዋል ው እኛ እያሰቃየ ነው። ምንም ሄድ አንስሉም። ከተማ ውስጥ መንቀሳ

ስማቸው እንዳይጠራ የጠየቁ ሌላ የሸዋሮቢት ነዋሪ ደግሞ የሟቾቹን ቁጥር ከፍ ያደርጉታል። የተኩስ ልውውጥ ነበረ። አዳሩ ሸዋሮቢት መሀል ላይ ነው። ከተማ አስተዳደሩ ጋር እዚህ ላይ እዚያ ጋ ነው ጉዳት ደረሰው ንጽዋኑ አሁን አንድ አራት አምስት የተመቱ አሉ። አንድ ሶስት ልጆች ቆስለው ወደ ሐኪም ቤት ሄደዋ እና ማውጣትም አልቻልንም እኛ ብዙም አንወጣም ለህይወታችን ብዙ ስለምንፈራ ተባራሪ ሆኑ መንግስትም አንድ መፍትሄ ቢፈልግ ደህና ነበረ። ንጹሃን ላይ እንደዚህ ጉዳት ተማድረስ አሁን ወንድማማች እኮ ነው እየተማርተ ጧን ገበሬ እያለቀ ስለሆነ ቁና ድምጻቸውን ማሰማት ያልፈልጉ አንድ የሸዋሮቢት ጤና ጣቢያ ባልደረባ በተኩሱ ልውጡ ጉዳት ደርሶበት ከነበረና ታክሞ ከተመለሰ አንድ ሰው ሌላ ለህክምና የሄደ ሰው እንዳልነበረ ገልጸዋል። ጸጋ ታደሰ የተባሉ እናት የአስራ አንድ አመት ሴት ልጃቸው ውጡ መኖሪያ ቤት ውስጥ ሳለች ከፍተኛ ጉዳት ደርሶባት ሕክምና ማግኘቷንና አሁን እያገገመች መሆኗን ተናግረዋል። ለሰማ ቤት ቁጭ ብላ ነው እንግዲህ አስራ ሁለት ሰዓት አካባቢ ነው፣ አስራ ሁለት ሰዓት ከቀኑ ቤት ቁጭ ብላ ነው እሷ። እንግዲህ እኔ ግን ውጭ ላይ ነበርኩ ውሀ እየቀዳው። ከዛ ስመጣ ተመታ አገኘኋት። ጎረቤት ነው ያገኘኋት። ተመታ ራሱ ወጣ ማለት ነው። የተመታችው አንገቷ እና አገጯ ጥርሷ ወልቋል። ምንጋጋዋ ከሻዋ። ከዛ መጣች ባጃጃተን በግድን የመጣችው ራሱ ለምነን። በጣም ብዙ ደም ፈሷታል። በማግስቱ ወደ ደብረ ብርሃን ፈርስ ጻፍልን። መኪና አጣን። ከዛ ደሴ ምናምን ሲልም መኪና ስናጣ እዛ ዶክተር ነበር፣ ለምነን ኦፕሬሽን ተደርጋ ተፈራች። አሁን ደህና ትሆነች አሁን ትንሽ ትሳላለች። ከዚህ ከሶስት ቀን ቀና ያለች ትንሽ ጉሊኮስ ለመግብ አትወስድም። ጉሮሮ አንተን ስላላት አትወስድ። የአፋር ተወላጅ መሆናቸውን ገልጸው የነበሩት ነዋሪ በተለይ ከሸዋ ሮቢት ቅርብ ርቀት ላይ በሚገኘው ራሳ አካባቢ ግጭት በተደጋጋሚ እንደሚስተዋል ጠቁመዋል። ሰላም የለም። ከኛ በታች ወሬ ራሳ በኩል ከሸዋ ሮቢ ከተማ ሀያ ኪሎ ሜትር አስራ አምስት ኪሎ ሜትር ላይ ላይ መሳሪያ እየሰማ ነው። ሰላም የለም። ወጥቶ ምህን አንችሉም። የሰሜን ሸዋ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊን በእጅ ስልካቸው ላይ ደውዬ ከ ሱ በኋላ ስብሰባ ላይ መሆናቸውን በሹክሹክታ ነግረውኝ ለደወልኩበት ጉዳይ መረጃ ሳላገኝ ተዘግቷል። ወደ ሸዋሮቢት ከተማ ከንቲባም ተመሳሳይ ሙከራ አድርጌ ነበር። ስልካቸው ጥሪ አያስተናግድም። መንግስታዊ የኢትዮጵያ ዜና አገልግሎት የአስቸኳይ ጊዜ ጠቅላይ መምሪያ እዚህ የአማራ ክልል የአምስት ወራት ስራ አፈጻጸም ግምገማን መሰረት አድርጎ ባወጣው ዘገባ ክልሉ ውስጥ ሰላም እየሰፈነ በመሆኑ አገልግሎት ሰጪ ተቋማትን ጨምሮ የኢኮኖሚ ማኅበራዊና የልማት ስራዎች በተሟላ ሁኔታ መከናወን ጀምረዋል መሆኑን ጠቅሰዋል። በሸዋሮቢቱ ሮቢቱ የተኩስ ልውጥ ምክንያት ከደሴ ወደ አዲስ አበባም ሆነ ከአዲስ አበባ ወደ ደሴ የነበሩ የህዝብ ማመላለሻ አገልግሎቶች ተቋርጠው ነበር። ዛሬ ከተማይቱ መረጋጋቷና ባንክና ግብይትን ጨምሮ መደበኛ እንቅስቃሴዎች መቀጠላቸው ቢገለጽም አንዳንድ ነዋሪዎቿ አሁንም ስጋት እንዳላቸው ጠቁመዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ መስፍና ራጌን ለቀደመው ዘገባ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የረቡዕ ምሽት ዝግጅታችንን ነው። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች አብዛኛው የመንግሥት ሠራተኞች ከነሐሴ አንስቶ እስካለፈው ወር ያለው የአራት ወር ደሞዝ እንዳልተከፈላቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው እሁድ ባወጣው ሪፖርት ላይ ጠቁሟል። ሠራተኞቹ ለበረታ ቀውስ መዳረጋቸውን የኮሚሽኑ የማኅበራዊና ኢኮኖሚ መብቶች ጉዳይ ኃላፊ ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር ዮናታን ዘርዴዎስ ያጋራናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥቅምት አንድ። እስከ ኅዳር አራት ቀን 2016 ዓ ም በሾነና በሆሰና ከተሞች በምስራቅና ምዕራብ አባዳዎች እንዲሁም በጎንቦራ ወረዳዎች ተገኝተው የመንግሥት ሠራተኞችን አገልግሎት ማግኘት ያልቻሉ ነዋሪዎችና የመንግሥት ተጠሪዎችን ማነጋገሩን ገልጿል። በጤናና በትምህርት እንዲሁም በሌሎች ማኅበራዊ አገልግሎት ሰጪ የመንግሥት ተቋማት ላይ ቅኝት በማድረግ ምርመራ ማድረጉን የኮሚሽኑ የማኅበራዊና ኢኮኖሚያዊ መብቶች የሥራ ክፍል ኃላፊ ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ ተናግሯል። ባለፈው ወር ጀምረን ሀያ ቀናት ውስጥ ያደረግነው ክትትልን መሰረት አድርገን ስፖርትን ያወጣ ነው። እንግዲህ ግን ችግሩ አለ የሚባለው ከባለፈው ባለፈው ዓመት ሁለት ሺ አስራ አምስት ጀምሮ እንደተፈጠረ የሚገብ አይነት ችግር ነው ተብሎ የተነገረን፣ እየተባባሰ መምጣቱን በተለያዩ በሁለት ሺ አምስት በሐምሌና ነሐሴ ወራቶች ውስጥ እየተባባሰ መጥቶ አሁንም የቀጠለ መሆኑን የሚያመላክቱ መረጃዎች ደርሰውን እና ያንን መሰረት አድርገን ነው። የስራ መብት በተለያዩ ዓለም አቀፍና አህጉር አቀፍ የሰብአ መብቶች ሰነዶች እውቅና ካገኙም መሰረታዊ ሰብአ መብቶች አንድ መሆኑ የምጠቅሰው ኢሰመኮም የሰራተኞች ደሞዛቸውን በሙሉና በወቅቱ የማግኘት መብትም የሚጨምር እንደሆነ አመልክቷል። የዓለም አቀፍ የሥራ ድርጅት ደንቦችም ደሞዝ ሳይስተጓጎል ሊከፈል እንደሚገባ ክፍያቸውም በወር ወይም በዓመት ተወስኖ የተቀጠሉ ሠራተኞች ቢያንስ በወር አንድ ጊዜ ሊከፈል እንደሚገባ እንደሚደነግጉ ተገልጿል። ይህ መብት በሀገራዊ ህጎች ዕውቅና ያገኘና በፌዴራል የመንግሥት አዋጆችም የተረጋገጠ መሆኑን የሚጠቅሱት ዶክተር ብራይትማን ደሞዝ በወቅቱ አለመክፈል የሰብአውና የሥራ መብቶች ጥሰት እንደንም ተናግሯል። ደመወዙ አለመከፈሉን መሰረት ተደርጎ ደግሞ ሌሎች ማህበራዊ አገልግሎት የሚሰጡ ተቋማት ስራ ለመስራታቸው በሌሎቹ ደግሞ ባለመብቶች ላይ በተለይ በማህበረሰቡ ላይ መሰረታዊ ችግሮችን እንዳመጣ በተለይ የጤና መብትን በተመለከተ ያው የጤና መብት የጤና መብት አንዱ የጤና አገልግሎቶች ተደራሽ መሆን እንዳለባቸው ያሳያል እና እነዚህ አካባቢዎች በተለይ እኛ ምልክት ያደረገባቸው አካባቢዎች ስንሄድ፣ ደሞዝ ባለመከፈሉ ሰራተኛው ስራውን ባለመስራቱ ሰዎች ለጤና አገልግሎት ራቅ ወዳለ ቦታ ሊሄዳቸው በፈለጉት ሰዓት የጤና አገልግሎቱን ማግኘት አለመቻላቸው የጤና መብታቸውን አፍሬት አድርጓል። ትምህርትንም በተመለከተ እንግዲህ ትምህርትን ተደራሽ መሆን አለበት። ያንንም መሰረት አድርገን ባደረግነው ክትትል የነበሩ ትምህርት ቤቶች ትምህርት በጊዜ ባለመጀመራቸው ልጆች ወደ ትምህርት ቤት አለመሄዳቸው እና የትምህርት መፍታቸው ላይ ተጽዕኖ እንደፈጠረ ነው መሰረታዊ ግኝታችን የሚያሳየው። ሰራተኞቹ ሌላ ገቢ እንደሌላቸውና ደሞዝ በመቋረጡ ምክንያት ለራሳቸውና ለቤተሰቦቻቸውም የዕለት ጉርስ ለማግኘት እንደተቸገሩም የቤት ክራይ መክፈል እንዳልቻሉ ከደሞዝ ጋር በተያያዘም በሚስተዋውሉ ችግሮች ምክንያት ብድር ማግኘት እንዳልቻሉም በአካባቢው ያሉ የብድርና ቁጠባ ተቋማት ለመንግሥት ሠራተኞች ብድር መስጠት እንዳቋረጡና ሕይወታቸውን ለማቆየት የቤት ዕቃ ከመጨጥ ጀምሮም በተለያዩ የጉልበት ሥራዎች ላይ ተሰማርተው እንደሚገኙም አስረድቷል። ይሰማኮም የሾነ የመጀመሪያ ደረጃ ሆስፒታል አስር የጤና ጣቢያዎችና 49 የጤና ኬላዎች ስራ በመስተጓጓሉም ወደ አንድ ሚሊዮን የሚሆን ሰው አገልግሎት እንደተቋረጠበት ተገልጿል። የችግሩ መንስኤ ዋናው የሆነው የደሞዝ በወቅቱ አለመክፈል ነው። እንዳልከው ደሞዝ ባለወቅቱ ወቅቱ ባለመከፈሉ ሌሎች ማህበራዊ አገልግሎቶች እንዲቆሙ ተደርገዋል። በዛም ምክንያት ብዙ የማህበረሰብ ክፍሎች የጤና የትምህርት አገልግሎቶችን እንዳያገኙ እንቅፋት ሆኗል። ከዛም በተጨማሪ ደግሞ ሰራተኛው ራሱ እንግዲህ የኑሮ የተመሰረተው በዚህ ደሞዝ ላይ ነው፣ ላልተገባ እንግልት ውስጥ እንዲገባ እና የኑሮ ጫና ውስጥ እንዲወድቅ አድርጓል። አንድ የሾነ የመጀመሪያ ደረጃ ሆስፒታል ሰራተኛም ለቪኦኤ በሰጡት ቃል ደሞዝ በመቋረጡም ሆስፒታሉ ባለፈው ጥቅምት ተዘግቶ እንደነበር ገልጿል። ያሉት ግን ሰው ለመርዳት እየለፉ ነው። ምክንያቱም አጎራባች ያሉ ሆስፒታሎች ሲሄዱ ትንሽ እየተቸገሩ ስለሆነ ሰዎች እየተቸገሩ ነው። የእኛን ደመወዝ መቼ ማጣት ማያውቁ የገጠር ማህበረሰብ መጥቶ የመድን ዋስትና ደፍተር ማህበራዊ እንትኗን ደፍተር ይዞ መጥቶ በጣም በባዶ እጃቸው እየተቸገሩ እየተሰቃዩ ህጻናት በረሀብ ተጋልጠዋል። ምግብ እንትን ዱቄት ምናም የሚቀበሉ ህጻናት እነሱን ተጎዱ በሚል ነው እንደ ራሳችን የተመካከር ነው ሪፖርቱ ለዞን ለክልል ለሚመለከት ረስን በኋላ ሰው ሲሞት እኛ ዝም ብለን እኔ እንደ ህሊናችን ምን ይላል በሚል ተመካከር ነው። የገባ ነው ሙሉ በሙሉ ባይሆንም ነው ስራዎች ኑ ግን የበላይ አካል ሆኖ መጥቶ እኛን አናገው ይሄ ችግር አለ ይህን ልፍታ ኑ ውስ ብሎ ስብሰባ የሚጠራ የትም የለም። ከተማ አስተዳደሪም የለም። ከዞንም አልመጣም። ምርመራው ባካላቸው አካባቢዎች የመምህራን ደሞዝ በመቋረጡ በሾኔ ከተማ አስተዳደር፣ በምስራቅ ባዳዎቹና በምዕራብ ባዳዎቹ እንዲሁም በጎምቦራ ወረዳዎች ውስጥ የተመዘገቡ ከአንድ መቶ ሺህ በላይ ተማሪዎች በምርመራው ወቅት ከትምህርት ገበታ ውጭ እንደነበሩ ኢሰመኮ አመልክቷል። በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠየቁም አንድ የሾኔ ከተማ አስተዳደር መምህር ለሶስት ተከታታይ ወራት እንዳልተከፈላቸው ተናግሯል። ወረዳ መንግስት ለምን ጮኸን፣ ምንም ምላሽ አልተሰጠንም። ወደ ዞንም ሄደናል፣ ምላሽ አልተሰጠም። እስካሁን ድረስ ክልል ሪሰም አስተዳደሩን በአካል ባናገኝም፣ ያው መልእክቱን፣ ደብዳቤውን አድርሰናል። ለክልሉ ብልጽግና ጽህፈት ቤትም ሀሳቡን አቅርብናል። ያው ምንም የተሰጠን ምላሽ የለም። ያው እስካሁንም ድረስ ህብረተሰቡ መምህሩ በተለይ ለከፍተኛ እንግልትና ጉስቁልናም ባለፈው እንዳልኩም ነው። አምሳ ፐርሰንት ደሞዝ እስካሁን አልሰጥንም ከልክለዋል። ቅሬታና አቤቱታ ያሰሙ ማስፈራራት፣ ዛቻ፣ ድብደባና እስራት ጭምር እንደደረሰባቸው የቀረቡ ስሞታዎችን የኢስማከው ዶክተር ብራይትማን ገብረ ሚካኤል አረጋግጧል። የመጀመሪያ ምክር ሀሳባችን እንግዲህ በአፋጣኝ የሰራተኛው ደሞዝ ተከፍሎ ትምህርት እንዲጀመር የጤና አገልግሎቶቹም ባሉት ሌቨል በተገቢ እንዲሰጡ እንዲደረግ ነው። በዘላቂነት ግን እንዲ የአይነት አይነት ነገሮች በተለይ የሰራተኛ መብት የሚጥሱ ናቸው። ደሞዝ በወር መጨረሻ መክፈል የመንግስት ዋነኛው ግዴታ ነው እና የሰራተኛው ደግሞ መብቱ ነውና ይሄንን በአግባቡ እንዲያደርጉ ማሳሰብ ነው። የዞንና የማዕከላዊ ኢትዮጵያ ክልል ባለስልጣናትን ምላሽን አስተያየት ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ የተለያዩ የአካባቢ አመራር አባላት ለአሜሪካ ድምፅ ቀደም ስል በስልክ ሰጠውት በነበረው ቃል ችግሩ መኖሩን አምነው ከማዳበሪያ ኢዳ ጋር በተያያዘ የተፈጠረም የበጀት እጥረት ያስከተለው መሆኑንም ተናግሮ ነበር። የአካባቢው መንግሥት የተለሳለሰ ጥረት ማድረጉን የሚጠቅሰው የኢሰመኮ ሪፖርት ሁሉም ክልሎች ተገቢ የማስተካከያ እርምጃ እንዲወስዱ አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። አሁን መክፈቻው ላይ ወደ አስተዋውኳችሁ ዘገባ እንሻገራለን። ኢትዮጵያ ውስጥ ኤርትራውያን ስደተኞችና ከለላ ጠያቂዎች በዘፈቀደ እየታሰሩ ነው ሲል የኢትዮጵያ ሰብዓዊ መብቶች ኮሚሽን አስታውቋል። ለአሜሪካ ድምፅ አስተያየት የሰጡ ስደተኞችም ፖሊስ ያለ ምክንያት እየያዘ እንደሚያስራቸውና መብቶቻቸውም እየተጣሱ መሆናቸውን ይናገራሉ። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በጉዳዩ ላይ በቅርቡ ምላሽ እንደሚሰጥ ገልጾልናል። ከፌዴራል ፖሊስና ከአዲስ አበባ ፖሊስ ምላሽ ማግኘት አልቻልንም። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን እንደሚከተለው አጠናቅሮታል። ለደህንነቴ እሰጋለሁ በሚል ስሙ እንዳይጠቀስ የጠየቀ አንድ ኤርትራዊ ስደተኛ መታወቂያችሁ አልታደሰም ተብለው ከሶስት ጓደኞቹ ጋር ይዝናኑ ከነበረበት በፖሊስ መወሰዳቸውንና እርሱ አንድ ሳምንት ታስሮ መለቀቁን ይናገራል። ጣቢያው ውስጥ አብዛኞቹ ኤርትራውያን የሆኑ ወደ ስልሳ እስረኞች ነበሩ ብለዋል። ወደ ስልሳ የምንሆን እስረኞች ነበርን። አብዛኞቻችን ኤርትራውያን ነን። ምንም አይነት ወንጀል አልሰራንም። ስለዚህ ጉዳይም አልጠየቁንም። አንድ መርማሪ ፖሊስ ወንጀል ሰርተሃል አልሰራህም ብሎ ይመረምርሃል። ከዛም ጉዳይህ ታይቶ ስትወጣ ትምህርትና ምክር ሰጥቶ ይለቅሃል። እኛ ዘንድ ግን ምንም አይነት ምርመራ አልነበረም። በኢትዮጵያ የሰብአዊ መብቶች ኮሚሽን የስደተኞች ፍልሰተኞችና የሀገር ውስጥ ተፈናቃዮች መብቶች የስራ ክፍል ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ በሰጡት ቃል በአዲስ አበባ ውስጥ በተለያዩ አካባቢዎች የታሰሩ ኤርትራውያን መኖራቸውን እንደሚያውቁ ገልጸዋል። መናገር ትንሽ ቢቸግርም የመጀመሪያው መረጃ ሲደርሰን ታህሳስ ሰባት ሁለት ሺህ ሀያ ሦስት ዓመተ ምሕረት ቁጥራቸው ወደ አርባ ገደማ የሚሆኑ ታስረው እንደሚገኙ፣ ለምሳሌ ቱሉ ዲምቱ፣ ቦሌ አራብሳ፣ ልደታ፣ ጣፎ ፖሊስ ጣቢያ፣ ጎፋ፣ ቀጨኔ፣ መነን የሚል ነበረ። ከዛ በኋላ ታህሳስ ሀያ አንድ ሁለት ሺህ ሀያ ሦስት ዓመተ ምሕረት ቁጥሩ አሁንም ከፍ ብሎ ወደ ስልሳ ገደማ የሚሆኑ ታስረው እንደሚገኙ ማረጋገጥ ችለናል። ሂውማን ራይትስ ፈርስት የሚባል ኢትዮጵያዊ የመብት ተሟጋች ድርጅትም ስደተኞቹ እየተያዙ ያሉት ያለ ምክንያት እንደሆነ ከህዳር ጀምሮ ጥቆማዎች እየደረሱት መሆኑን ምክትል ዳይሬክተሩ አቶ መብርሄ ብርሃነ ለአሜሪካ ድምፅ ተናግረዋል። በዜግነት ኤርትራዊ ከሆኑ የተለያዩ ግለሰቦች ያለ በቂ ምክንያት፣ ያለ ፍርድ ቤት ትእዛዝ፣ ያለ በቂ የህግ ሂደቶች እየታሰረን ነው፣ እየተንገላታን ነው የሚሉ ቅሬታዎች ናቸው እየመጡ ያሉት እና እኛ በተወሰነ መልኩ አንዳንድ ቤተሰቦቻቸው የታሰሩባቸው ለማግኘት ጥረት አድርገን ነበር እና እነዚህ እስሮች እንዳሉ የሚያሳዩ ነገሮች አሉ። እነዚህም ደግሞ እንግዲህ ሰፊ ምርመራ አድርጎ በቀጣይ ማቅረብ ይፈልጋል ማለት ነው። ቀደም ሲል ያናገርነው ስደተኛ ታስረው ስለነበረበት ቦታ፣ ስለተለቀቀበት ሁኔታና አብረውት ስለነበሩ ሌሎችም ኤርትራውያን አጫውቶኛል። እስር ቤት ውስጥ ችግር ነበር። ምግብ አያመጡልንም። ውሃም ከውጭ ነበር የምናስመጣው። ድብደባም ነበር። እኔ ራሴንም በጣም ያመኝ ስለነበረ ገንዘብ ከፍዬ ነው የወጣሁት። ሰነድ ያልነበራቸው ሀያ የሚሆኑ እስረኞች ግን ወደ ሌላ ቦታ ወስዷቸዋል። ሌላ ከአሜሪካ ድምፅ ጋራ የተነጋገረ ስደተኛም የታሰሩ ስደተኞች እየተዘዋወረ እንደሚጠይቅ ገልጾ ንፋስ ስልክ ላፍቶ ፖሊስ ጣቢያ 24፣ ሳሪስ አዲሱ ሰፈር ፖሊስ ጣቢያ 27 ስደተኞች እንዳሉ እንደሚያውቅ ገልጿል። የሚጠቀሙበት ዘዴ አለ። መጀመሪያ ይፈትሿቸዋል፣ ከዛም በሌላ ነገር እንደሚወነጅሏቸው ያስፈራሯቸዋል። በተለይ ደግሞ አርብ ቀን ከተያዙ ቅዳሜና እሁድ መውጣት ስለማይችሉ ወዲያውኑ ወደ መደራደር ነው የሚገቡት። ገና እንደተያዙ መንገድ ላይ ያሉ ለፖሊሶቹ ብር ከፍለው የሚለቀቁ ሰዎች አሉ ከታሰሩም በኋላ እንደዚሁ በሺዎች የሚቆጠር ገንዘብ ከፍለው የሚወጡ አሉ። እስከ 20 ሺ ብር ድረስ የሚጠየቁ አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽኗ እንጉዳይ መስቀሌም ተመሳሳይ ስሞታዎች እንደሚደርሷቸው ነግረውኛል የሚያገኙ ስደተኞችም ጭምር ነው ለስራት እየተዳረጉ ያሉት። አላግባብ የሆኑ ስራቶች ሲዳረጉ ደግሞ አንዱ ችግር ምንድን ነው? ቅድምም እንደገለጽኩልህ አሁንም እየመጡልን ያሉ ጥቆማዎች ስደተኞቹ ላላስፈላጊ እንግልት ወይም ተጨማሪ አቢዩዞች ይጋለጣሉ። ለምሳሌ ገንዘብ እየከፈሉ አሁን የሚጠየቁት የሰማ ነው፣ ጥቆማ የደረሰን ምን ያክል እውነት ነው የሚለው እንደተጠበቀ ሆኖ ከአምስት ሺህ አስር ሺህ ጀምሮ ነው ገንዘብ እየሰጡ እንዲለቀቁ እየተጠየቁ ያሉት። የታሰሩት ስደተኞች የታደሰና ያልታደሰ መታወቂያ ያላ ቸው ሰነድ የሌላቸውም እንደሆኑ ዳይሬክተሯ ጠቁመው ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር መነጋገራቸውን ገልጿል። አገልግሎቱ ሰነድ ያላቸውን ከፖሊስ ጋር ተነጋግረው እንደሚያስፈታ ቃል እንደተገባላቸው፣ ሰነድ ስለሌላቸው ከሌላ ጥያቄዎች ጉዳይ ግን አይመለከተኝም ማለቱን አመልክተዋል። ከፖሊስ ኃላፊዎች ጋርም መገናኘታቸውን ተናግረዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን የክትትልና ምርመራ ክፍል ኃላፊ የፖሊስ ኮሚሽነሮችን እንዳገኘች በተደረገው ውይይትም ተመዝግቧል፣ እውቅና አላቸው የሚባሉ ስደተኞችን ለመልቀቅ ስምምነት ላይ እንደተደረሰ ነገር ግን ያልተመዘገቡ ስደተኞች ወደ ቀድሞ ሀገራቸው ወደ ኤርትራ ሊመለሱ እንደሚችሉ ሁሉ ገልጸዋል። ይሄ ደግሞ በተለይ በስደተኞችና በጥገኝነት ጠያቂዎች ጥበቃ ላይ ትልቅ አሳሳቢ የሚባል ጉዳይ ከለላ ጠያቂዎችን ወደ መጡበት በግድ መመለስ መብትን መርገጥ መሆኑን የገለጹት እንጉዳይ መስቀሌ የኢትዮጵያ መንግስት ዓለም አቀፍ ስምምነቶችን እንዲያከብር የስደተኞችና የከለላ ጠያቂዎችን ምዝገባ እንዲጀምር አሳስበዋል። የአሜሪካ ድምፅ በስልክ ያነጋገራቸው የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ኃላፊ በአካል ንጉሴ በኮሚሽኑ የተነሱትን አስተያየቶችና ቅሬታዎች እንደሚያውቁ ገልጸው በቅርቡ የተጠናቀረ ምላሽ ይሰጥባቸዋል ብለዋል። ከፌዴራልና ከአዲስ አበባ ፖሊስ ምላሽና አስተያየት ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ከአሜሪካ ድምፅ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ የምትገኙት፣ አድማጮቻችን እንዲሁም ተመልካቾቻችን ዋሽንግተን ዲሲ ላይ አሁን ከቀኑ ሰባት ሰዓት ተኩል ሆኗል። ኢትዮጵያ ላይ ከምሽቱ ሶስት ሰዓት ተኩል ነው። በቀጣይ ዘገባ ደግሞ ወደ መካከለኛው ምስራቅ እንሻገራለን። በጋዛ የሚካሄደው ከባድ ውጊያ በቀጠለበት በአሁኑ ወቅት እስራኤላውያንና ፍልስጤማውያን ጦርነቱ ካበቃ በኋላ ስለሚቀጥለው የጋዛ ሁኔታ እያሰቡ ነው። የፍልስጤም አስተዳደር ባለስልጣን ጋዛን ለመቆጣጠር መዘጋጀቱን ሲገልጽ፣ እስራኤል በበኩሏ የፍልስጤም ባለስልጣን ጋዛ ላይ ምንም አይነት ሚና ሊኖረው አይችልም እያለች ነው። ሊንዳ ግሪስታይን ከኢየሩሳሌም ያደረሰችን ዘገባ ስመኝሸ ቆየ ታሰማናለች። እስራኤልና ሐማስ በጋዛ የሚያካሄዱት ውጊያ በቀጠለበትና የሟቾች ቁጥር እየጨመረ በሄደበት ወቅት ዓለም አቀፉ ማህበረሰብ ተኩስ ማቆም እንዲደረግ ግፊት እያሳደረ ነው። ነገር ግን ጦርነቱ ሲቆም ጋዛንና ከጦርነቱን በፊት በድህነት ውስጥ ይኖሩ የነበሩ ሁለት ነጥብ ሁለት ሚሊዮን የሚጠጉ ህዝቦች ማን እንደሚያስተዳድር እስካሁን ግልጽ አይደለም። ምካይመር አቡ ሳዳ ጋዛ ውስጥ በሚገኘው አልአዛር ዩኒቨርሲቲ የፖለቲካ ሳይንስ መምህር ሲሆኑ ስለ ጋዛ የወደፊት እጣ ፈንታ እስካሁን የሚያውቅ እንደሌለ ይገልጻሉ። ከጦርነቱ በኋላ ጋዛን ምን ሊያደርጉት እንደሚፈልጉ በዩናይትድ ስቴትስ፣ በእስራኤል፣ በቀጠናው በሚገኙ የአረብ ሀገራትና በዓለም አቀፉ ማህበረሰብ መካከል መግባባት ያለ አይመስለኝም። ጋዛን ማን ነው የሚያስተዳድረው? የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የተነቃቃ የፍልስጤን ባለስልጣን ማየትና ጦርነቱ ካበቃ በኋላ ጋዛን እንዲቆጣጠር እንደሚፈልጉ ተናግረዋል። ከዚህ በፊት የተሰበሰበ ድምፅ እንደሚያመለክተው ግን ከ80 እስከ 90 በመቶ የሚሆኑ ፍልስጤማውያን የፍልስጤን ባለስልጣንንም ሆነ የ88 ዓመት እድሜ ባለጸጋ የሆኑትን አዛውንቱን መሪ መሐሙድ አባስን አይቀበሏቸውም። ባለስልጣኑ አሁን በሚቆጣጠረው ዌስት ባንክ ግዛት ውስጥ ሙሰኛና ውጤት አልባ ተደርጎ የሚታይ ሲሆን ጋዛን ማስተዳደር እንደማይችል ይታመናል። ያም ሆኖ ግን አንዳንድ የፍልስጤም ባለስልጣናት በደም አፋሳሽ መፈንቅለ መንግስት ሐማስ ከስልጣን ካስወገዳቸው ከ16 ዓመት በኋላ ወደ ጋዛ ለመመለስ መዘጋጀታቸውን ተናግረዋል። ሁሴን አልሼክ የፍልስጤም ነጻ አውጪ ድርጅት ዋና ጸሐፊ ናቸው። የፍልስጤም ነጻ አውጪ ድርጅትና የፍልስጤም ባለስልጣን ወደ ጋዛ ሰርጥ መመለስ መብታቸው ነው። ወደ ሞዛምፒክ ሌር ነው እንዴን ያልኩት ወደ ሀገሬና ወደ ህዝቤ ነው መለሳለ፣ ያሉት ምንም እንኳን ቢፈራርስ የኔ ኃላፊነት ነው። ነገር ግን አህጉራዊና በዓለም አቀፍ ደረጃ በሚደገፍ ሁሉን አቀፍ የፖለቲካ ማዕቀፍ ውስጥ ነው መፈፀም ያለበት። በዓለም አቀፉ ግጭት ተንታኝ ቡድን ውስጥ የፍልስጤምን ጉዳይ የሚከታተሉት ታህኒ ሙስጠፋ ያሉ የፍልስጤም ተንታኞች በበኩላቸው የመጨረሻው የፓርላማ ምርጫ ከተካሄደ ከ17 ዓመት በኋላ ፍልስጤማውያን የተሻለ ብቃት ያላቸው እና አንድነትን መፍጠር የሚችሉ አመራሮች መምረጥ ይኖርባቸዋል ይላሉ። ዓለም አቀፉ ማህበረሰብ እንደ ጤናና ትምህርት ያሉ የማህበረሰቡን ችግሮች መፍታት የሚያስችል ክህሎት ያላቸው ብቁ አመራሮችን የያዘ አስተዳደር ነው እየፈለገ ያለው። ነገር ግን ይሄ መሰረታዊ የሆነው እና ፍልስጤማውያን ተቀባይነት ያላቸው መሪዎች የሚፈልጉ መሆናቸውን የሳተ አስተሳሰብ ነው። በዲፕሎማቲክ ደረጃ የሚሆን በአለም አቀፍ መድረክ ላይ ስለነሱ ጥብቅና የሚቆም አመራር ይፈልጋሉ። ከጦርነቱ በኋላ ምን ሊሆን ይችላል በሚሉት ውይይቶች ውስጥ ይሄ ሀሳብ አልተካተተም። ግብፅ በቅርቡ ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነትና አርባ እስራኤላዊ ታጋቾችን በማስለቀቅ የሚጀመር ሶስት ደረጃ ያለው የሰላም እቅድ አቅርባለች። በመቀጠል እቅዱ ልሂቃንን ያማከለ የፍልስጤን መንግስት ተመስርቶ ምርጫ እንዲካሄድ እና በመጨረሻም የእስራኤል ታጋቾች ሙሉ ለሙሉ እንዲለቀቁ፣ ሁሉም የፍልስጤም እስረኞች እንዲፈቱና እስራኤል ሙሉ ለሙሉ ከጋዛ እንድትወጣ የሚያስችል የተኩስ አቁም ስምምነት እንዲካሄድም ሀሳብ አቅርቧል። ሆኖም የግብፅ እቅድ ሐማስ ባለበት እንዲቀጥል የሚያደርግ ሲሆን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተደጋጋሚ ይህ ተቀባይነት እንደሌለው ተናግረዋል። አንዳንድ የእስራኤል ተንታኞች ደግሞ ሐማስን ሙሉ ለሙሉ ለማጥፋት የተያዘው ግብ ተግባራዊ ሊሆን እንደማይችል ይገልጻሉ። ሚካኤል ሚልሽቴይን የቀድሞ የጦር ሰራዊት መረጃ መኮንንና በቴል አቪቭ ዩኒቨርሲቲ መምህር ናቸው። በመጀመሪያ ደረጃ ሐማስ ድርጅት ከመሆኑ በፊት ሐሳብ ነው። ስለዚህ ሐማስ ሊጠፋ አይችልም። በጦርነቱ በሺዎች የሚቆጠሩ የሐማስ አሸባሪዎችና የፖለቲካ መሪዎች ቢገደሉም አሁንም በጋዛና በሌሎች እንደ ዌስት ባንክ ባሉ አካባቢዎች በሺዎች የሚቆጠሩ ደጋፊዎች ይኖሯቸዋል። ኔታንያሁ ሐማስም ሆነ የፍልስጤም ባለስልጣን በጋዛ የወደፊት እጣ ፈንታ ምንም አይነት ሚና እንደማይኖራቸው ቢናገሩም፣ አካባቢው ወደፊት ምን ሊመስል እንደሚችል እስካሁን እቅድ አላወጡም። ጋዛ በምን መልኩ እንደገና እንደሚገነባና በማን እንደሚተዳደር ግልጽ የሆነ ነገር የለም። በሊንዳ ግራንድ ስቴይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ Thank you ስመኝሽን፣ አመሰግናለሁ በመከታተል ላይ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የረቡዕ ምሽት ስርጭት ነው። አሁን የመጀመሪያው ምዕራፍ ዝግጅታችንን አጠናቅን፣ ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ነው። የመጀመሪያው ዝግጅታችን ደግሞ ኢትዮጵያ ዘንድሮ ዕዳዋን ሳትከፍል መቅረቷን ይመለከታል። ኢትዮጵያ ላለባት ዕዳ ለዓለም አቀፍ አበዳሪዎቿ ታህሳስ 16 መክፈል ይጠበቅባት የነበረውን የወለድ ክፍያ ሰዓት ፈጽም መቅረቷ ተገለጸ። ሀገሪቱ ወለዱን መክፈል ያልቻለችው አቅም ስለሌላ ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለው የብድር ፎይታ ድርድር እንዳይጎዳው በማሰብ ነው ሲሉ የገንዘብ ሚኒስትር ዴኤታ እዮብ ተካልኝ ለቪኦኤ ጥያቄ ምላሽ ሰጥተዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ክፍል ረዳት ፕሮፌሰር ዶክተር ሰዋለ አባተ ደግሞ ሁኔታው መንግሥት በአበዳሪዎች እንዳይታመል ሊያደርገው እንደሚችልና ከፍተኛ የወለድ መጠን እንደሚያስከትልም አሳስበዋል። አስማማዋይ ነው በጉዳዩ ላይ ቀጣዩን ዘገባ አጠናቅረዋል። ኢትዮጵያ ከ2007 ዓ.ም ጀምሮ እንደ ፋይናንስ ምንጭና መበደሪያ የሆናት ዘንድ የአንድ ቢሊዮን ዶላር ቦንድ በመሸጥ በየአመቱ ከ62 ሚሊዮን ዶላር በላይ ወለድ ስትከፍል ቆይታለች። ይሁንና በዓመት ሁለት ጊዜ የሚከፈለውን የዚኔ ቦንድ ወለድ በዚህ ወቅት መክፈል የነበረባትን 33 ሚሊዮን ዶላር በጊዜ ገደቡ መክፈል ሳትችል ቀርታለች። ሮይተርስ ባወጣው ዘገባ ደግሞ ኢትዮጵያ ከጋናና ዛምቢያ ተከትላ መክፈል ያልቻለች ሶስተኛዋ የአፍሪካ ሀገር ሆናለች። የአሜሪካ ድምፅ በዚህ ጉዳይ ላይ ያናገራቸው በአዲስ አበባ ዩኒቨርሲቲ የፋይናንስና የኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ ባተም ከዚህ በፊት የኢትዮጵያ መንግስት የብድር ወለድን በጊዜ ገደቡ መክፈል አልችል ብሎ የአገሪቱ የመክፈል አቅም በዚህ ደረጃ አሽቆልቁላ አያውቅም ይላሉ። ይሄ የሚያመጣው ችግር እንደ ሀገር ከዚህ በኋላ መንግስትን አምኖ ብድር የማግኘት እድሎቹ እጅግ በጣም ይጠባሉ። ቢኖሩም እንኳን ካለው ስጋት አንጻር ኢንቨስት የሚያደርጉ የሚያበድሩ አካላት የሚጠይቁት የወለድ ምጣኔ እጅግ በጣም የተጋነነ ይሆናልኝ። ካልሆነም ደግሞ ለብድራቸው መመለስ ዋስትና የሚሆን ንብረት መንግስትን ሊያስይዝ ሊጠይቁ ይችላሉ። ትልልቅ የልማት ድርጅቶች አሉ። እነሱን በማስያዣ ሊያሲዝ ይችላል መንግስት እጅግ ከቸገረው እና መበደር ካለበት። ስለዚህ የመንግስትን የመበደር አቅም በከፍተኛ ደረጃ ይጎዱታል። ዓለም አቀፍ ኢንቨስተሮችን ወደ ኢትዮጵያ መጥቶ ኢንቨስት በማድረግ ደረጃ የራሱ የሆነ ተግዳሮት ይፈጥራል እና ከፍተኛ የሆነ ችግር የሚያመጣ ክስተት ነው የተፈጠረው። ይህ ደግሞ የዋጋ ንረትን ጨምሮ በያንዳንዱ ኢትዮጵያዊ ኑሮ ላይ የበለጠ ጫናን የሚፈጥር ነው ይላሉ። ከውጭ ከሚገኝ ብድርና እርዳታ መንግስት የሚያስፈልገውን ሪሶርስ ካላገኘ ከሀገር ውስጥ ኢኮኖሚ ነው የሚበደረው። ከሀገር ውስጥ ኢኮኖሚ በሚበደርበት ጊዜ ደግሞ የግሉ ክፍለ ኢኮኖሚ ከፋይናንስ ተቋማት ተበድሮ ለስራ ማስኬጃና ለአንዳንድ ተግባሮቻቸው ያውሉ የነበረውን ገንዘብ መንግስት በሌላ መንገድ ስለሚሻማ ኢንቨስትመንቱ ላይ፣ አገር ውስጥ ኢንቨስትመንቱ ላይ ከፍተኛ የሆነ ተጽዕኖ ይፈጥራል። ጥረት ይፈጥራል የግሉ ክፍለ ኢኮኖሚ የሄደውን የፋይናንስ ፈሰስ በእጅጉ መንግስት ይሻማል። ያም አልበቃ ሲል በቀጥታ ከብሔራዊ ባንክ ወደ መበደር ስለሚያዘነብል ያ ደግሞ አጠቃላይ ኢኮኖሚው ላይ የሚንቀሳቀሰውን የገንዘብ ፍሰት ስለሚጨምረው የዋጋ ንረቱ ላይ አሉታዊ ተጽዕኖ ይኖረዋል። ስለዚህ በእያንዳንዱ ግለሰብ በእለት ተዕለት ህይወቱ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል። ሁለተኛው የልማት ስራዎችን መንግስት ከዚህ በፊት ይሰራባት በነበረው ፍጥነትና ስፋት ልክ እንዳይሰራ ያደርገዋል። ያ ደግሞ ማህበረሰቡ ከልማት ያገኝ የነበረውን ትምህርት ላይ ሊሆን ይችላል፣ ጤና ላይ ሊሆን ይችላል፣ መንገድ ሊሆን ይችላል። ተመሳሳይ በመንግስት የሚከናወኑ የልማት ተግባራት ላይ እንዲሁ አሉታዊ ተጽዕኖ ይኖረዋል። የአሜሪካ ድምጽ በዚህ ጉዳይ ላይ የመንግስት ምላሽ የጠየቃቸው የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝ ሀገሪቱ ወለዱን መክፈል ያልቻለችው ጥቅም ስለሌላት ሳይሆን ከሌሎች አበዳሪዎች ጋር እየተደረገ ያለውን የብድር ፎይታ ድርድር እንዳይጎዳው በማሰብ ነው ብለዋል። የቡድን ሀያ አባል ሀገራት ውሳኔ አንድ ግልጽ መርህ አለው። ይሄ መርህ ኮምፓራቲቭ ትሪትመንት የሚል ነው። ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። እነዚህ ሮቦንድ ላይ ኢንቨስት ያደርጉ ኢንቨስተሮችን በዚህ መርህ መሰረት እዳሽግሽግ ውስጥ እንዲሳተፉ ይገደዳሉ። ይህንን በጠበቀ መንገድ ካልተንቀሳቀስን በጣም ከፍተኛ የዳፍታ የምናገኘው ከሌሎቹ ሀገራት ነው። እንደምታውቀው እኛ አንዱ ቢሊየን ብቻ ነው እስካሁን ከገበያ የተበበር ነው። ሌላው ብድራችን ከተለያዩ የሁለትዮሽና ዓለም አቀፍ ተቋማት የመጣ ብድር ነው። በዚህ ምክንያት ይህንን መርህ መጠበቅ ስላለብን ምንም እንኳን ይሄ ዩሮ ቦንድ የሚከፈለው ወለድ በጣም አነስተኛና በቀላሉ ሊከፈል የሚችል ቢሆንም ቦንድ ወልደሮችን ሰብስበን በዚህ መርህ ምክንያት መክፈል አንችልም። ይልቅ ልክ ከሌሎቹ ጋር እንዳደረግ ነው ብድሩን ማሸጋሸግ አለብን ብለን ጥያቄ ማስታወቂያ ያቀበላል። ይሄ የዩሮ ቦንዱ ወደፊት ስምንት ዓመታት እንዲከፈል መጀመሪያ የሰራት አመት ግሬስ ፒሪድ ኖሮት በአስር ኢንስቶልመንት እንዲከፈል ሀሳብ አቀርብን ነበር። ያዋያ ናቸው የቦንድ ሆልደሮች ይሄ የበዛ ነው ብለው እነሱ ደግሞ ሌላ ሀሳብ አቀረቡ። የአጭር ጊዜ ክፍያ የሚጠይቅ ሀሳብ። አይ ይሄም አያስኬድም። ሌላ የተለየ አማራጭ አቀረብን። እዚህ አማራጭ ላይ ሳንስማማ የወለድ መክፈያ ጉ የተደረሰ ውይይቱን ለሚቀጥለው ወራት አዘግይተን ወለዱን ግን መክፈል የማንችለው በመሬ ምክንያት የመክፈል አቅም ጉዳይ ሳይሆን የመርህ ጉዳይ ነው። በሚል በዚህ ሁኔታ ነው ያለነው። እኛ ሀሳቤ ጃንዋሪ ውስጥ አዲሱ ዓመት እንደጀመረ ወደ ውይይት እንገባለን። ከቦንድ ሆልደሮች ጋር ሰፊ ውይይት አድርገን ይህንን ጉዳይ በአጭር ጊዜ ውስጥ እንደምንቋጨው ተስፋ እናደርጋለን። ይህ የቦንድ ሽያጭ ብድር ድርድር እየተደረገባችሁ ካሉ ብድሮች በአይነቱ የተለየ ነው የሚሉት ዶክተር ሰዋላ ባት በበኩላቸው ይህንን በመንግስት የቀረበው ምክንያት የሚያሳምን አይደለም ይላሉም። እኔ አሁን መንግስት ካዝና የሚያውቀው መንግስት ነው። መንግስትን የሰጠው ምክንያት እንግዲህ በምን ያህል ሌብል መዝነውት ሪሊ ውሃ የሚቋጥር ምክንያት ሆኖ እንደሆነ እንግዲህ የእነሱ ግንዛቤና አረዳር ነው የሚወስድ ነው። እኔ ከእኔ ፐርስፔክቲቭ ስጠይቀኝ መንግስት እየተደረደረ ያለባቸው ብድርና የብድር አይነቶች አሁን ከምናወራው የብድር አይነት ጋራ ኮምፕሊኬ የተለያዩ ናቸው። ቻይና፣ አሜሪካ፣ አውሮፓ ዩኒየን ለኢትዮጵያ የሚሰጠው ብድር አለ፣ ዓለም ባንክና አይ ኤም ኤፍ የሚሰጡት ብድር አለ። እነዚህ አበዳሪዎች ከኢንቨስትመንት እይታ አይደለም ለኢትዮጵያ እያበደሩ ያሉት ካለን የቆየ ግንኙነትና የፖለቲካ አካሄድ ጋር ተያይዞ ከዲፕሎማሲ ጋር ተያይዞ የሚመጡ ብድሮች ናቸው። ግን ይሄ ቦንድ ሲሸጥ ይሄን ቦንድ ብገዛ የማገኘው ወለድ ኢንቨስት ከማድረገው ገንዘብና ከምወስደው የስጋት ሌቭል አንጻር ያዋጣኛል ብለው የወሰኑ ብድሬንም ወለዴንም በወቅቱ አገኛለሁ ብለው አስበው የገዙ ግለሰብ እና ተቋማዊ ኢንቨስተሮች ናቸው። ሶ ከኢንቨስተርስ ጋር የምታደርገው ድርድር አለ ብዬ አላ ምንም ኢንቨስት አድርጌያለሁ ገንዘቤን ትሰጠኛላ ካሰጠኝ ወደ ፍርድ ቤት እሄዳለሁ። እነዚህ ኢንቨስተሮች ቀጥሎ ሌላ ፓወር ስለሌላቸው እንደ ሌሎች ሀገራት የማዕቀብ ወይም ግንኙነትን የመቁረጥ እና ተመሳሳይ እርምጃዎችን መውሰድ ስለማይችሉ እነዚህ ግለሰቦች በግለሰብ ደረጃ ወይም በተቋም ደረጃ ለንግድ የተሰማሩ ግለሰቦች እና ተቋማት ናቸው። ዩኒቨርሲቲ ያደረጉት እና ከሌሎች የብድር አይነቶች እና የድርድር አይነቶች ጋር በምን መንገድ እንደሚዛመድ ለኔ ግልጽ አይደለም። ሚኒስትር ዴኤታው ዶክተር እዮ በበኩላቸው በተመሳሳይ ችግር የምትገኘው ዛምቢያ ከቦንዳ በዳሪዎች ጋር ያደረገችውን ድርድር እንዳብነት በማንሳት በመንግስት ላይ ለሚቀርበው ወቀሳ ተከታዩ ምላሽ ሰጥተዋል። የቦንድ ሆልደሮቹ ከዛምቢያ መንግስት ጋር ውይይት አደረጉና አንድ ስምምነት ላይ ደረሱ ግን ያንን ስምምነት አበዳሪ ሀገራት በኮመን ፍሬምወርኩ ሲያልተቀበሉት አሁን ጉዳዩ በንጥብጥል ና ያለው አይመለከታቸውም ብቻ ሳይሆን ኢቭን ከቦንድ ሆልደሮቹ ጋር ብንስማማ ራሱ ይሄ በሁለትዮሽ ሀገራት በሚደረገው ውይይት በኮመን ፍሬምወርኩ ያ ኮሚቴ አይቶ ካላጠበቀው የሚያልፍ ስለዚህ ይሄ ጉዳይ በምንም መልኩ በቀላሉ ሊካ የሚገባው ጉዳይ አይደለም። እንደ መንግስት መርህ ላይ ሆነን ነው የምንንቀሳቀሰው። ከአንድ ቡድን ጋር ብቻ የተለየ አሬንጅመንት ማድረግ ስላልፈለግን ነው። ምክንያቱም ከፍተኛ ጥቅም የምናገኘው ብዙ ብድር ነው ከሁለትዮሽ እና ዓለም አቀፍ ተቋማት ስለሆነ ማለት ነው። ነገር ግን በጣም በቶሎ ይህን ውይይት አጠናከን አንድ ስምንት ላይ ደርሰን ወለዱን ለመክፈል ዝግጁ ነን። ኢንፋክት የሚጠቅም ከሆነ ወለዱን በተወሰነ አካውንት ላይ በስኮ አካውንት የማስቀመጥ ፍላጎት ማለት አቁማለን። ድሉ እንዳለቀ ወዲያው ለመክፈል የሚያስችለን ብቃት ላይ በውይይት ጊዜ ይሄ ለኮንፊደንስ የሚጠቅም ከሆነ ለዩሮቦንድ አበዳሪዎቹ ገንዘቡን በተለየ ስኮ አካውንት አስቀምጠን ውይይቱን መቀጠል እንችላለን። መክፈል ግን አንችልም። ምክንያቱም ያኛውን መሪ ያበላሽትናል ከፍተኛ ሀገር ጠቀሜታ የሚያስገኘውን የእዳ ሽግሽግ ወደ ኋላ የሚብልስብን ስለሆነ ጥንቃቄ ማድረግ ስላለብን ነው። ስለዚህ እነሱ ያቀረባችሁላቸውን ይህንን በሌላ አካውንት እንኳን ገንዘቡን አስቀምጦ ድርድሩን የማካሄድ ሁኔታን አበዳሪዎቹ አንስማማም ነው ያሉት። ይህንን በሌላ አካውንት የሚለውን አያነሳላቸውም። አሁን እንደ ሀሳብ ነው ያነሳውን ይሄ አሁን ውይይት ብናደርግበት ጊዜ ይሄ ጥያቄ ባልተነሳ በነገራችን ላይ ከአቤት ዶሮዎች ጋር በነበረን ውይይት እንደ ትልቅ ጉዳይም አላነሱትም። እንዲሁም ያነሱት የነበረው ውይይቱ መቼ ያልቃል ወለዱ ስንት ይሁን የሚል እንጂ ወለዱ ስል አጠቃላይ የዋናው ብድር ወለድ ማለት ነው እንጂ እችኛው አልተከፈለች የሚለውን ነገር እንደ ትልቅ አጀንዳ አላነሱትም። የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝ ይህም ድርድሮች ሲጠናቀቁ ወደ ነበረበት የሚስተካከል ጉዳይ ነው ይላሉ። ይህ የዕዳ ሽግሽጉ በተጠናቀቀ ጊዜ የኢትዮጵያ ዕዳ ጫና ከከፍተኛ ወደ መካከለኛ ከዚም ወደ አነስተኛ ያወርድና ኢትዮጵያ የተሻለ መበደር እንድትችል የተሻለ ኢንቨስት ማድረግ እንድትችል እድል ለሚሰጣት ነው። ይሄኛው ጫጫታ የወራት ጉዳይ ነው። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ ባት ግን መንግስት የሚጠበቅበትን ክፍያ በመክፈል ድርድሮችን ጎን ለጎን ማስጌድ የተሻለ መፍትሄ እንደሆነ መክረዋል። አንተ ህጋዊ ሆነህ ነው ድርድር የምታደርገው። ህጋዊነቱ ምንድን ነው? ስምምነት አለ በአበዳሪና በተበዳሪ መካከል በስምምነቱ መሰረት ግዴታን እየተወጣ ነው ድርድር የምታረገው እንጂ ግዴታ ሳትወጣ እሱን እንደ መያዥ አድርገህ የምታረገው ነገር አገሪቱ እንደሚጎዳት እንጂ ይጠቅማል ብዬ አላስብም። ስለዚህ መንግስት ይህን ሰላሳ ምናምን ሚሊዮን ብር መክፈል አለበት ብዬ ነው የማምነው። አስር ዓመት ሊሞላ የተቃረበው የአንድ ቢሊዮን ዶላር የዩሮ ቦንድ ሽያጭ ሙሉ ክፍያውንም ኢትዮጵያ ከበዳሪዎች ጋር እያደረገቻቸው ያሉ ድርድሮች ካልተሳኩ በቅርቡ መክፈል ይጠበቅባታል። የኢትዮጵያ አጠቃላይ የውጭ ብድርም ወደ ሰላሳ ቢሊዮን ዶላር እየተጠጋ መሆኑም ተገልጿል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ። አስማማው አየነውን ለቀደመው ዘገባ በእጅጉ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በተለያዩ ክልሎች ውስጥ የተከሰተው ድርቅ ሕይወት እየቀጠፈ መሆኑን የአካባቢው ባለሥልጣናትና ቃይንተናል የሚሉ አካላት እየተናገሩ ነው። የፌዴራሉ መንግስት የአደጋ ስጋት ሥራ አመራር ኮሚሽን ደግሞ ድርቅ ባስከተለው ረሃብ ምክንያት ሰዎች ስለመሞታቸው ማረጋገጫ የለም ብሏል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች። በኢትዮጵያ ልዩ ልዩ ክልሎች ድርቅ ባስከተለው ረሃብ ተጎድተው የሞቱ ሰዎች እንዳሉ የአካባቢው ባለስልጣናትና ተጎጂዎች እየተናገሩ ቢቆዩም የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ሽፈራው ተክለ ማርያም ግን ድርቅ መኖሩን ገልጸው ጉዳቱ ወደ ረሃብነት ደረጃ አልደረሰም ብለዋል። ኮሚሽነሩ ለሀገር ውስጥ የብዙሀን መገናኛ ሰሞኑን በሰጡት መግለጫ ድርቅ በተከሰተባቸው አካባቢዎች መንግስት ሁኔታውን እስከ ቀበሌ ባለው መዋቅሩ መፈተሹን ተናግረዋል። በተለም ሀብት ተቀይሮ የሰውን ሕይወት ወደሚያጠፋበት ደረጃ ላይ እንዲደርስ መዋቅራዊ አደረጃጀታችንም የሚፈቅድ አይደለም። የቀበሌ መዋቅር አለን፣ የወረዳ መዋቅር አለ፣ የዞን መዋቅር አለ፣ የክልል መዋቅር አለ። የሚችለውን የመደጋገፍ ስራ ይሰራል። ሕይወትንም የማዳን የመታደግ ስራ ይሰራል። በዛ ላይ ደግሞ ከፌደራል መንግስት የሚጨመር አለ። በእርግጥ የድርቅ አደጋዎች በሚኖሩበት ጊዜ የድርቅ አደጋን የስነ ምግብ ሁኔታዎችን በመውሰድ ምናልባት በአካባቢ የሚፈጠሩ ወረርሽኝ እና የመሳሰሉት ነገሮች የተለያዩ ነገሮችን ፈጥረው የዜጎቻችንን በሽታን የመቋቋም አቅም ምናልባትም እንደዚህ አይነት ነገሮች ሲያጋጥሙ በቀላሉ የመሸነፍ እና የመሳሰሉት ጉዳዮችን ሊፈጥር ይችላል። ግን ሰዎች እንደሚያነሱት፣ አንዳንድ ሚዲያዎች እንደሚያነሱት በእህል እጥረት ድርቅ ወደ ረሃብ ተቀይሮ የሰውን ሕይወት የሚያጠፋበት ደረጃ የራሱ የሆነ ጊዜም አለው። የራሱ የሆነ የሚወስደው ጊዜም ይኖራል። በዚህ ነው ሰው የሞተው ብሎ ለማለት የተለየ አይነት ምርመራም ይፈልጋል። ስለዚህ በእኛ በኮሚሽናችን ግምገማ ማለት ነው የተመጣጠነ የምግብ አቅርቦት አለመኖር የሚፈጥራቸው ተጋላጭነት ሊኖር እንደሚችል የምንገነዘብ ብንሆንም፣ ግን በረሃብ ምክንያት ህይወቱ ያለፈ ሰው አለ የሚለው እኛ ማረጋገጫ የለንም። ኮሚሽነሩ፣ እንዲያውም ረሃብ ገብቷል የሚሉ ከሳይንሳዊ መሰረት ይልቅ ሌላ አላማ ሊኖራቸው ይችላል ብለዋል። ያ አላማ ያሉት ምን እንደሆነ ግን አላብራሩም። ይሁን እንጂ ድርቅ በተከሰተባቸው የሰሜን ጎንደርና የዋግምራ ብሔረሰብ አስተዳደር ዞኖች፣ እንዲሁም የትግራይ ክልል ምስራቃዊ ዞን የአበርገሌ ወረዳ አካባቢዎች ባለስልጣናትና የድርቅ ተጎጂዎች መሆናቸውን የሚናገሩ በረሃብ ምክንያት ሰዎች መሞታቸውን ቀደም ሲል በጥናት አስደግፈው አሳይተዋል። ድርቅ በተከሰተባቸው ጠለምት፣ በየዳና፣ ጃናሞራ ወረዳዎች 37 ቀበሌዎች ውስጥ ከረሃብ ጋር በተያያዘ 36 ሰዎች ሞታቸውን የሚጠቁም ሰሜን ጎንደር ዞን ውስጥ የሚገኘው ደባርቅ ዩኒቨርሲቲ የዛሬውር አካባቢ ይፋ አድርጎ ነበር። የደባርቅ ዩኒቨርሲቲ የድርቅ ጥናት ሰብሳቢ ረዳት ፕሮፌሰር አምሳሉ አብጅ ለቪኦኤ በሰጡት ቃል በረሃብ ምክንያት የሞቱ ሰዎች መኖራቸውን ተናግረዋል። ጥናቱ አይነታዊ ምርምር ዘዴ ከበርካታ የነጥል ጥናት ንድፍ ጋር ተጠቅሟል። መረጃዎች በቃለመጠይቅ በቡድን ተቆ ውይይቶች፣ ሙያ ምልከታ፣ በቤት ለቤት ጉብኝት ተሰብስበዋል። እንዲሁም የወረዳ ሪፖርቶችን መነሻ አድርገን ተነስተናል ማለት ነው። ምልከታ የተደረገባቸው ቀበሌዎች በድርቆ የተጎዱ አራት የጀናሞራ ቀበሌዎች፣ ሁለት የተለምድ ቀበሌዎች እና አራት የበይዳ ቀበሌዎች ናቸው። በጠቅላላው በሶስቱ ወረዳዎች ሀምሳ ሁለት ቃለመጠይቆች እና እያንዳንዱ ሰባት አባላት ያሉት ሰባት የቡድን ተቆ ውይይቶች ተደርገዋል። ከዛ በተጨማሪ ደግሞ በርካታ የቤት ለቤት ጉብኝት ተደርጓል ማለት ነው። ስለዚህ እነዚህ በማጠቃለል ሰላሳ ስድስት ሰዎች መሞታቸውን ሰው በድርቁ ምክንያት ከየቤቱ እየተፈናቀለ ለመሆኑም የወረዳዎቹ ባለስልጣናትና ተጎጂዎች ተናግረዋል። የአዲያ ርቃይ ወረዳ ግብርና ጽህፈት ቤት የአደጋ ስጋት ስራ አመራር ባለሙያ መሆናቸውን የተናገሩት አቶ ጌቴ አዛን ነው። ድርቅ ከተከሰተባቸው ጠለምትና አጎራባች ወረዳዎች በመቶዎች የሚቆጠሩ ሰዎች ወደ አዲያ ርቃይ ከተማ መግባታቸው መሆኑን ገልጸዋል። ወደ አራት መቶ ሰማንያ አምስት ናቸው ሬጅስተር ያረጉት የደባርክ ዩኒቨርሲቲ ባቁምታል ነው አምሳ ቁምታል በቦለቂ አምታች እንዲሰጧቸው ምናምን አለ አርባው መጣ በነዳጅ ምክንያት ነው ሰላሳ ይቀራል ሳምንት ይገባል ብለ ሆነ ነበር አልገባም የስድስት ልጆች እናት መሆኗንና ከጠለምት ወረዳ ደጃሽ ሜዳ ቀበሌ መፈናቀሏን የምትናገረው ማርታ አከበበው እርሷና ልጆቿ ከሌሎች ተፈናቃዮች ጋር በከተማይቱ ጎዳናዎች ላይ በአስከፊ ሁኔታ እየተንገላቱ መሆናቸውን ተናግራለች። ስራ ላይ የዘራው ነው ይሄድም ደርቆ ጠራ እንደዚ ነው ውጤቱ ማለት ነው። ስለዚህ ው ስናጣ ወደዚ መጣን ተሰደሽ ማለት ነው። ብዙ የደከማል በራስ በጣም ርወናል፣ ግን ዳ ላይ ምንም የለውም። ነጠርጊያ ዳና አፈርን ጥርጋ ግር ምንጣፍ የለን ምንችኝጣ ምንለሰው የለን ጠቃዝ ምንም አፈር ነው ያለን። ጃናሞራ ወረዳ የአሰንጋ ቀበሌ ጤና ጣቢያ ኃላፊ መሆናቸውን የገለጹልን አቶ ይልማ ገብሬ ቀበሌያቸው ውስጥ በረሀብ ምክንያት የሞቱና የተፈናቀሉ እንዳሉ ተናግረዋል። ከተቋማችን ላይ መጥቶ እርሻ ቦታ ውሎ ማለት ነው፣ ፍሉድ የሚባል ነገር የለውም ሰውነቱ ላይ ቫይታል ሳይን ሲታይ ምንም ሙሉ አይደለም። በራብ የተነሳ ያው አንድ ሰው ተቋማችን ላይ በራብ አማካኝነት ሙቷል። አዛም ደረስ ሰርቪላንስ በመስራት ቤት ድረስ ስራ ላይ ሲሄድም ባደረ ሆድ ሄደ ምን የሚቀምሰው ነገር አለ የለም። ተመልሶን ቤቱ ላይ የሚበላ ነገር የላቸውም ልጆቹ፣ ሚስቱ ያው በዛ ምክንያት እንደሆነ አረጋግጠናል። ያንድ ሰውን ማለት ነው። ያው በቁጥር ሰባት ሰዎች በሞት አልፈዋል የሚል መረጃ ነው ያል አካባቢው ላይ እንግዲህ ስፋት ሴቶችና ህጻናቶች ነው የሚገኙት። አዋቂዎች ለስራ የደረሱ ወደ ሌላ ቦታ በመሰደድ ላይ ናቸው። ያሉ እንስሳቶች ጭምር ወደ ሌላ ቦታ ነው የሚተሰደደ ያለ ወደ ጎረቤት ሀገር። በሰሜን ጎንደር ዞን ጠለምት ወረዳ ደጃች ሜዳ ቀበሌ ይኖሩ እንደነበር የገለጹ ወይዘሮ ሙሉ ኃይሌ ድርቁ ባስከተለው ረሃብ ምክንያት ዘጠኝ ልጆቻቸውን ይዘው ከአራት ቀናት የእግር ጉዞ በኋላ አዲ አርቃይ እንደደረሱ አመልክተዋል። በነበሩበት አካባቢ የቅርብ ቤተሰቦቻቸውን ጨምሮ ሰዎች በረሃብ ምክንያት መሞታቸውን እንደሚያውቁና ቀያቸውን ትተው ለመፈናቀል የገፋቸውም ይሄው እንደሆነ ተናግረዋል። በተመሳሳይ በትግራይ ክልል ምስራቃዊ ዞን አጽቢና አበርገሌ ወረዳዎች ውስጥ በረሃብ ምክንያት 157 ሰዎች መሞታቸውን የአካባቢው ባለስልጣናት በቅርቡ ተናግረዋል። ከክልሉ የአደጋ ስጋት ስራ አመራር ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለመሆኑ ሰው በረሃብ ምክንያት ሞተ ሊባል የሚችለው ምን ሲሆን ነው? በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ዶክተር አሻግሬ ዘውዱ መልስ ሰጥተውናል። 人也那个。Yeah, yeah. ውስጥ ነው። ይሄ እንግዲህ በቀናት ውስጥ የሚያሳዩት ምልክት ነው። ከዛ ሁለተኛው ደረጃ ፊዚካል ሳይን ነው። የሰውነት ለውጥ ይጀምራል። ይሄ ደግሞ በሳምንታት ውስጥ የሚከሰት ነው። ረሀቡ በዛው ቀጥሎ ምንም ምግብ ካልተገኘ የሰውነት መሟሸት፣ እንደምታውቁት በሽታ ተከላካይ የሆኑት ቫይታሚኖች አንዳንዶቹ በስብ የሚሟሙ ናቸው። በዚህ ምክንያት ሰውነታችን ውስጥ የነበረው ቫይታሚን ስቡ መሟሟት በመጀመሩ ምክንያት ቫይታሚን እና ሚራ ሰውነታችን ይወጣል። ይሄ ምን ይደረጋቸዋል? በበሽታ መከላከል ይመለከል አቅም ያላሉ ያሁን እንደምታውቁት ቫይታሚን ማለት በሽታ ተከላካይ ማለት ነው። ስለዚህ ሰው የሚሞተው በረሃቡ ምክንያት በመጣበት ኢንፌክሽን ነው የሚሞተው። በስተመጨረሻ ኩላሊት ኩላሊት ፌል ያደረጋል ኢንፌክሽን ሲይዘው ባክቴሪያዎች የሚመጡትን ባክቴሪያዎች ጉበት መከላከል አይችልም፣ ኩላሊት መከላከል አይችልም። ሰውነታችንም መርዛሉ የተ ለማቸው መርዝ አለው። እሱን መቋቋም ሲያገተው ኢንፌክሽን ይዘናል። በዛም ምክንያት እዚህ ደረጃ ላይ የደረሰው ምግብን ቢያገኝ መመለስ አይችልም። ለዛም ነው የልጅነት ጉዳት ወይም በዚህ ደረጃ የደረሰ ልጅ መልሶ ማከም በጣም ከባድ ነው እና እዚህ ደረጃ ከመድረሱ በፊት ነው የምግብ አቅርቦቱ ሊኖር የሚገባው። ሰውየው ይህንን ተዳቅሞ የመጨረሻ ጊዜ እስከ ሁለት ወር ከቆየ በጣም እድለኛ ነው። በሁለት ወር ጊዜ ውስጥ በኢንፌክሽኑ ምክንያት ይሞታል ማለት ነው። ህጻናትንና ትልቅ ሰዎችን ጉዳዩ ክሪቲካል የሚያደርግባቸው ሰውነታቸው በቂ ንጥረ ነገር የሚያያዝ እድሉ ዝቅተኛ ስለሆነ ሌላው ትልቁ ወይም አዋቂው በሰውነቱ በቂ አቅም ስላለ የቋጠረው ነገር በቂ ይኖራል። የተፈጥሮ አደጋዎችን ለመቋቋም መንግስት አስራ አንድ ቢሊየን ብር እንደመደበ የገለጹት የአደጋ ስጋት ስራ አመራር ኮሚሽነር ሽፈራው ተክለማርያም በትግራይና በአፋር ክልሎች ሶስት ዞኖች እንዲሁም በአማራ ክልል ስምንት ዞኖች ውስጥ ለተራዘመ ጊዜ አለመዝነቡን ጠቅሰው እርዳታ ለማድረስ የሚደረጉ ጥረቶች በጸጥታ ችግር እንደሚስተጓጎሉ አመልክተዋል። ይህ በእንዲህ እንዳለ በአማራ ክልል በድርቅ ለተጎዱ የሚውል አስራ አንድ ሺህ ኩንታል የበቁ የበቆሎ ዱቄት ድጋፍ እንደተደረገ የአማራ መልሶ መቋቋም ልማት ድርጅት አመልድ ኢትዮጵያ አስታውቋል። የድርጅቱ ምክትል ዳይሬክተር ሽብሬ ጆርጋ ሰኞ በሰጡት መግለጫ ድጋፉ ሰሜን ጎንደር ዞን በየዳ ጃና ሞራ፣ እና ጠለምተ ወረዳዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ፣ ጻግብዥና አበርገሌ ወረዳዎች ውስጥ የሚከፋፈል እንደሆነ አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር መስጋና አሁን ለቀደመው ዘገባ እናመሰግናለን። ወደ መጨረሻው የዕለቱ ዘገባ ስንሻገር በአሜሪካ ሁለቱ ፓርቲዎች በመሳሪያ የሚፈጸም ጥቃትን በሚቀንሰው ደንብ ላይ መስማማት አልቻሉም። የቪኦዋ ቨሮኒካ ባልድራስ ግላሲያስ ከክፍፍሉ ጀርባ ያለውን ምክንያት ነግርናለች። እንግድ ወልዴ እንደሚከተለው አቀናብሮታል። እስከ ታህሳስ 3 2016 ባለው ጊዜ ውስጥ 635 የጅምላ የመሳሪያ ጥቃቶች በአሜሪካ እንደተፈጸሙ ጉዳዩን የሚከታተል ትርፋማ ያልሆነ ድርጅት አስታውቋል። ከዚህም ውስጥ ሰባት የሚሆኑት በትምህርት ቤቶችና በዩኒቨርሲቲዎች የተፈጸሙ ናቸው። የተጠቀሰው አሃዝ ግን ከአጠቃላዊ የመሳሪያ ጥቃት ስድስት በመቶውን ብቻ የሚወክል ነው። በመሳሪያ የሚፈጸሙ ጥቃቶችን የሚከታተለውና የሚሰንደው ድርጅት ተወካይ ማርክ ብራያንት የሚያክሉት አለ። በዓመት ከ15 ሺህ እስከ 17 ሺህ የሚሆኑ ጥቃቶችን በመሳሪያ ይፈጸማሉ። ለጅምላ ጥቃቶችና ግድያዎች እንደ ኤአር 15 አይነት ከበድ ያሉ መሳሪያዎችም ጥቅም ላይ ይውላሉ። ግን ደግሞ በርከት ያሉ ጥቃቶችም በ9 ሚሜ ሽጉጦች እንደሚፈጸሙ እናውቃለን። በታህሳስ ወር መጀመሪያ ላይ የዲሞክራቲክ ፓርቲ አባላት እንደራሴዎች እንደ አውሮፓውያን አቆጣጠር 2004 ተፈጻሚነቱ ያከተመውንና የጅምላ ማጥቂያ መሳሪያዎችን የሚከለክለውን ህግ እንደገና እንዲያንሰራራ ለማድረግ ሞክረው ነበር። በሴኔቱ አብላጫ መቀመጫ ያለው የዲሞክራቲክ ፓርቲ መሪው ቼክ ሹመር እገዳው ሲያከትም ወዲያውኑ የጅብላ መሳሪያ ጥቃቶች በከፍተኛ ደረጃ ጨመሩ፣ ሞትም እንዲሁ ጨመረም። ይህን ሁኔታ መቀየር አለብን። የሪፐብሊካኑ ሴናተር ጃን ባራሶ ሕጉን ለምን እንዳገዱ ምክንያታቸውን ያስረዳሉ። ከፊት ለፊታችን የሚገኘው ሕገ ደንብ እያንዳንዱ ገጽ ማለት ይቻላል ሕግ አክባሪ የመሳሪያ ባለቤቶች ላይ ገደብና ተጨማሪ ጫና የሚፈጠር ነው። ትኩረት መደረግ ያለበት በአእምሮ ጤንነት፣ በትምህርት ቤት ደህንነትና ቀድሞውንም ያሉንን ሕጎች በሚገባ መተግበር ላይ መሆን አለበት። ባለፈው ዓመት 2022 ዲሞክራቶችና ሪፐብሊካኖች በአንድ ላይ በመቆም የማኅበረሰቡን ደህንነት የሚጠብቀውን ሕግ አጽድቀዋል። ይህም ከሰላሳ ዓመታት ወዲህ በፌዴራል ደረጃ የወጣ የመሳሪያ ሕግ ነው። ሕጉ የጦር መሳሪያ ቁጥጥርን በሚደግፉትም ሆነ መሳሪያ የማንገት መብት አቀንቃኞች ዘንድ የተለያዩ አስተያየቶች ቀርበውበታል። ኒክ ዊልሰን ሴንተር ፎር አሜሪከን ፕሮግሬስ ከተሰኘው ተቋም ናቸው። አንዳንድ ክፍተቶችን ደፍነዋል። ይህም ይህም መሳሪያ መያዝ የሌለባቸው ሰዎች እጃቸው እንዳይገባ ያደርጋል። ይህ ግን በቂ አይደለም። የሁሉም መሳሪያ ገዢዎች የወንጀል ታሪክ የሚጣራበትን የጅምላ ጥቃት መፈጸሚያ መሳሪያዎች የሚታገዱበትን እንዲሁም ሁሉም የመሳሪያ ባለቤቶች በእጃቸው ያለው መሳሪያ ተሰርቆ እንዳይዘዋወር በተገቢ ሁኔታ እንዲያስቀምጡ የሚያስገድድ ህግ ኮንግረሱ እንዲያወጣ እንፈልጋለን። የሄሪቴጅ ፋውንዴሽን ኃላፊዋ ኤሚ ስዌረር ተጨማሪ የህጉን ክፍተቶች ይጠቅሳሉ። የትምህርት ቤቶች ደህንነት የሚጠበቅበትን ስርዓት መፍጠርና ይህንንም በፌዴራል ደረጃ እንዲጠናከር ማድረግ እጅግ አስፈላጊ ነው። ወንጀለኞች መሳሪያ እጃቸው እንዳይገባ በሚደረግበት መንገድ ላይ አይደለም እያተኮሩ ያሉት። ወንጀል ይፈጽማሉ ተብለው የማይታመኑ ሰዎች መሳሪያ የሚያገኙበትን ሂደት ነው እያራዘሙ ያሉት። የተከበራችሁ ተከታታዮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ ላችሁ